በብሩክ በየነና በፍራንሷ ሞሮ ከፈረንሳይኛ ወደ አማርኛ ተተርጉሞ የቀረበው አዲሱ መጽሐፍ ፓሪስ ላይ በተመረቀበት ወቅት በቲያትር ቤቱ መድረክ ላይ ቀርበው ከነበሩት የአርቱር ራምቦ የግጥም ስራዎች መካከል በአርቲስት ሀዜብ ወርቁ ከተነበቡት ስራዎቹ መካከል ደረቋ ቬኑስ ከተማ ለመጠነ ሰፊ ሲራ ንግድ አምስት በሮቻችሁን የከፈታችሁ የከተማዋ ሰዎች ሆይ ጎዳናዎቻችሁ በእስያ፣ በአውሮፓ፣ በአፍሪካ ወደ አማርኛ የተመለሱት የአርቱር ራምቦ የግጥም ስብስቦችና ስነ ጽሁፎች እንዲሁም ራምቦ ሳሎን የተሰኘ ሌላው በፈረንሳይኛ የተጻፈ አዲስ መጽሐፍም አርቱር ራምቦ ከሀረር ከተማ ጋር የነበረውን ጥብቅ ቁርኝትና የስነ ጽሁፍ ህይወቱንም የዳሰሰ ስራ እንደሆነም ተነግሯል። መጽሐፉ በአማርኛ ተተርጉሞ መቅረቡ ለኢትዮጵያውያን አንባቢያን መጽሐፍትና ተመራማሪዎች ከረንቦ ስራዎች ጋር በቀጥታ እንዲተዋወቁ እንደሚረዳ ፈረንሳዊው ደራሲ ኦላ ሳንሰርኒ የሚናገሩት አርቺው ራምቦ በኢትዮጵያኑ ዘንድ ጎልቶ የሚታወቀው ከጸሐፊነቱ ይልቅ በነጋዴነቱ ነው። ለዛም ነው የኢትዮጵያና የፈረንሳይ መጽሐፍት አሳታሚዎች ስራዎቹ በኢትዮጵያኑ ዘንድ እንዲታወቁ እያደረጉ ያለው ጥረት ራምቦ ቀዳሚው ደረጃ ነው። ምክንያቱም ራምቦ በቀጥታ ከኢትዮጵያ ጋር ግንኙነት ስላለው ነው። በንግድ ግንኙነት፣ በመንፈሳዊነት ምን ነበር የሚለውንና ረምቦ እንደ ነጋዴ እንደ አደራዳሪና እንደ ጸሐፊ ምን ነበር ምን ሳደረገ የሚለው ይህ መጽሐፍ በዋነኝነት በነዚህ ጉዳዮች ላይ ትኩረት አድርጓል። ከ125 ዓመታት ቆይታ በኋላም ቢሆን የአርቱር ረምቦ ጥልቅና ቅንያዊ የሆኑ በርካታ ስራዎቹ ወደ ኢትዮጵያውያን አንባቢያን በተገቢው መንገድ ተተርጉመው እንዲደርሱ በኢትዮጵያ የፈረንሳይ ኤምባሲና የፈረንሳይ ጥናት ማዕከል ከፍተኛ ትብብር ማድረጋቸው ታውቋል። ይህ ጅማሬም በሁለቱ ሀገራት መካከል ያለውን የባህልና የስነ ጽሁፍ ልውውጦች የሚያጠናከርና በር ከፋች መሆኑንም በፈረንሳይ ኤምባሲ የባህልና ትብብር አማካሪ ዣን ሚሼል ለዳ እንዲህ የሚገልጹት ዛሬ በዚህ ቲያትር ቤት ያደረግ ነው። በትክክልም ያንን ነው የአማርኛ ቋንቋ ለፈረንሳውያን ተመልካቾች ወይም አድማጮች ለማስተዋወቅና ስለ ኢትዮጵያ ቋንቋ፣ ባህልና ታሪክ ለማያውቁ ፈረንሳውያን አንዳች ግንዛቤን እንዲይዙ መልካም አጋጣሚን የሚፈጥር ነው። ለዚህም ነው ከኢትዮጵያ አርቲስት ሀዘን ወርቁን በማስመጣት ስራዎቹ በአማርኛና በፈረንሳይኛ እንዲቀርቡ ያደረግ ነው። ለእኛም ትልቅ ስኬት ነበር። በዝግጅቱ ላይ ታድመው ከነበሩት መካከልም በቃ እንዲሂድ የተሰኘ የአማርኛ ልብ ወለድ መጽሐፉን ባለፈው አመት ለንባብ ያበቃው ደራሲ ገዛኸኝ ዲኖ እንዲህ ብሏል። በተለይ ለወጣቶች ኢትዮጵያውያን ከባድ የነበረው ቅኔ በፈረንሳይ የተጻፈ ወደ አማርኛ ተመልሶ ማየቴ እኔም በጣም ነው ያስደነቀኝ ሳዳምጠው አርቱር ፈረንሳዊ ያልነበረም ኢትዮጵያዊ ነው እስከ ማለት ነው የደረሱት እና ልክ እንደ አርቱር ራምቦ ወደ አማርኛ እንደተመለሰው የአማርኛ ደራሲዎች ደግሞ ወደ ፈረንሳይኛ ቢተረጎሙ ፈረንሳዮች ኢትዮጵያን ሊበልጥ ሊያውቋት ይችላሉ። የአማርኛ ቋንቋን ለመጀመሪያ ጊዜ ሲነገር መስማታቸው መሆኑን የገለጹልኝ ፈረንሳይቷ ሱዛን አርቸር ራምቦ በፈረንሳይና በኢትዮጵያውያን መካከል የተዘረጋ ድልድይ ነው ይላሉ። በጣም ኃይል ያለው ምስል ይፈጥራል። በዛን ዘመን ሐረር የነበራትን ገጽታ ቁልጭ አድርጎ የሚያሳይ ነው። ለእኔ የ19ኛው ክፍለ ዘመን ሐረር የዛሬዋ ዱባይ ማለት ይመስለኛል። የንግድ መስመሩ፣ የሲራራ ነጋዴዎቹ፣ ባህሉ እነዚህን ሁሉ እንቅስቃሴ ሰዎች በግጥሞቹ ጽሁፍ ውስጥ አንዳች ጠንካራምስ ናቸው። ለዶችቪሌ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።